ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 3 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻቸው። በኮሮና ቫይረስ ከተጠረጠሩ 39 ሰዎች ተመሳሳይ ምልክት የታየባቸው 14 ሰዎች ከቫይረሱ ነፃ መሆናቸው መረጋገጡን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታወቀ። በላብራቶሪ ልየታም ረገድ ያለንን ክፍተት ሞልተን አሁን ሙሉ በሙሉ የመጀመሪያውን ስክሪንም የማረጋገጫውንም እዚህ የምንሰራበትን ሁኔታ ፈጥረን በሀገራችን ምርመራውን የምናደርግበት ሁኔታ መፍጠራችንንም መግለጽ እንወዳለን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አዳነች አየሁ ደግሞ ዜናውን አነባለሁ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ትመራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን። በቅድሚያ ርዕሰ ዜናዎች፣ የሱዳን የሽግግር መንግሥት የቀድሞውን የሀገሪቱ ፕሬዚደንት ኦመር አልባሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማማ። የቀድሞው የኬንያ ፕሬዝደንት ዳንኤል አራፕ ሞይ የቀብር ስነ ስርዓት ተፈጸመ። ቻይና ውስጥ በኮሮና ቫይረስ የመቱ ሰዎች ብዛት አንድ ሺ በደፈነበት በአሁኑ ወቅት በሽታው በተዛመተበት ሁበይ ክፍለ ግዛት ሁለት ከፍተኛ የጤና ጥበቃ ባለሥልጣኖች ከቦታቸው እንዲነሱ ተደረገ። ዜና በዝርዝር የሱዳን የሽግግር መንግስት የቀድሞውን የሀገሪቱ ፕሬዝደንት ዑመር አልበሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማምቷል። ዛሬ ስለ ውሳኔው ወሬ የተሰማው የሱዳን መንግስትና የዳርፎር ክልል አማጽያን በደቡብ ሱዳን መዲና ተገናኝተው ከተናገሩ በኋላ ነው ተብለዋል። የፍትህና የእኩልነት ንቅናቄ የተባለው የአማጽያን ድርጅት ተወካይ አሕመድ ዱቱጉ ለአሜሪካ ድምፅ በተናገሩት መሰረት ባሽር የሚገኙባቸው አራት በዓለም አቀፍ የወንጀል ችሎት የተከሰሱ ሱዳናውያን ሄግ ለሚገኘው የዓለም አቀፍ ወንጀል ችሎት እንዲሰጡ ሁለቱ ወገኖች ተስማምቷል ብለዋል። የዘጋቢ ናባ ሙሃዲን ከካርቱም የተላከ ዘገባ ቆንጅታዬ ታቀርበዋለች። የሱዳን ገዢው ሉዓላዊ ምክር ቤት ከዳርፉር አማጽያን ጋር በግዛቲቱ ዘላቂ ሰላም ይመጣ ዘንድ መወሰድ ባለባቸው አራት ነጥቦች ወይም እርምጃዎች ላይ እንደተስማማ አስታውቋል። የመጀመሪያው የቀድሞ ፕሬዚደንት ኦመር አልበሽርንና ሶስት ዋና ዋና ረዳቶቻቸው የነበሩትን ለዓለም አቀፍ ወንጀል ፍርድ ቤት ለአይሲሲ ማስረከብ ነው። የገዢው ምክር ቤት አባል ሞሐመድ አልታአሺ ዛሬ ደቡብ ሱዳን ዋና ከተማ ጁባ ውስጥ ለጋዜጠኞች ሰዎች ማብራሪያ ሰጥተዋል اتفقنا على مسول الذين صدرت بحقهم اوامر قبض با اي سي سي المحن. يسر ما زجاي تلال لف باتشون بمولو تلال فو اندي ستو تاس مام تنال نويالوت بهزبو لا يتفز امو يدرسو سكاي اي براسو بفت سايت اگن نفسو هان لاي بسباوي فتور لاي يمي فز امو انجل النايت مدرسو ሊካድ አይችልም ብለዋል። ኦመር አልበሽር ባለፈው ሚያዝያ ወር ከስልጣናቸው መወገዳቸውን ተከትሎ እሳቸውና የቀድሞ ገዢ ፓርቲያቸው ባለስልጣናት በስር ላይ ነው የሚገኙት። በሽር በሙስና ወንጀሎች ሁለት ዓመት እስራት የተፈረደባቸው ሲሆን ብዙዎች ሱዳናውያን እሳቸውና ከፍተኛ ባለስልጣኖቻቸው የነበሩት ወደ ዓለም አቀፉ ፍርድ ቤት መሰጠት አለባቸው ሲሉ እየመው የጋራ ወታደራዊና ሲቪላዊ ምክር ቤት የዳርፉር ጦርነትን እንዲያከትም ከሽምቅ ተዋጊዎች ጋር ሲደራደር ቆይቷል። በሽርና ሌሎቹ ሶስቱ ለዓለም አቀፉ ፍርድ ቤት መቼ እንደሚሰጡ ለጊዜው ግልጽ አደለም። አንድ የሽምቅ ተዋጊው የፍትህና የእኩልነት ንቅናቄ አባል ዛሬ ለቪኦኤ በሰጡት ቃል መጀመሪያ ከመንግስቱ ጋር የመጨረሻውን የሰላም ስምምነት ላይ መድረስ ይኖርብናል ብለዋል። ባለፈው ማክሰኞ በዘጠና አምስት ዓመታቸው ያረፉት የቀድሞው የኬንያ ፕሬዝደንት ዳንኤል አራፕ ሞይ ብሔራዊ የቀብር ስነ ስርዓት ዛሬ ተፈጽሟል። በቀብር ስነ ስርዓቱ ላይ የኢትዮጵያን ጨምሮ በርካታ የአፍሪቃ ሀገሮች መሪዎች ተገኝተዋል። ገልሞ ዳዊት ዝርዝራለሁ። ኬንያን ለ24 ዓመታት የመሯት ሁለተኛው የኬንያ ፕሬዝዳንት ዳንኤል አራፕሞይ ዛሬ ብሔራዊ የቀብር ስነ ስርዓታቸው ተፈጽመዋል። የዛሬ ሳምንት በሆስፒታል በተወለዱ 95 ዓመታቸው ያረፉት አራፍ ሞይ ስርዓተ ቀብራቸው በርካታ ኬንያውያን በተገኙበት በኒያዮ ስታዲየም ተፈጽመዋል። በቅብር ስነ ስርዓቱ ላይ በርካታ የኬንያ እንዲሁም የአካባቢ መንግስታት ተወካይ መልካም ነገሮች መስራታቸውን አውሰው ከቤተሰባቸው ጎን በመቆም ያጽናኗቸውን ሁሉ አመስግነዋቸዋል። የኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ በበኩላቸው ከምዘ ሞይ ጋር የነበራቸውን ቅራኔ እሳቸው በህይወት እያሉ ይቅር እንደተባባሉ ከዚያ በኋላም የሀገሩን ህገ መንግስት አብሮ እንዳረቀቁ ተናግረው አሁንም ድልድዩን እንገንባ በሚል በሀገሩ መንግስት እየተተግስክረዋል። በስራ ተቀብሩ ላይ የተገኙት የበርካታ አገሮች መሪዎች ሞይ ለሀገሮቻቸው ባለውለታ መሆናቸውን ተናግረዋል። የደቡብ ሱዳኑ ሳልቫኪር አገራቸው ሞይን እንደ አጋር ነጻነት ታጋይ እንደምታይ፣ የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ እና የሩዋንዳው ፖል ካጋሜ ለምስራቅ አፍሪካ ሀገራት ማህበር መቋቋም ቁልፍ ሚና ዜና የነበራቸው ሰው ናቸው ብለው ሲያወድሷቸው፣ የኢትዮጵያ መንግስትን ወክለው በስነ ስርዓቱ ላይ የተገኙት ፕሬዚዳንት ሳለወርቅ ዘውዴም በሞይ ጊዜ ኢትዮጵያና ኬንያ መልካም ጉርብትና ነበራቸው ብለዋል። ክልላዊው የልማት በይነ መንግስታት ኢጋድ ምስረታ ላይ ያበረከቱትን አስተዋጽኦ ሁሌም አንዘነጋውም። በተጨማሪም በሺ ዘጠኝ መቶ ሰማኒያ ስድስት ድርጅቱን በምናጣቸውም እሳቸው ጥለው ያለፉትን ተጋድሎ አጠንክረን የኢትዮጵያና የኬንያ ግንኙነት እንዲቀጥል እንሰራለን። ፕሬዚዳንት ኬንያታም ሞይ ለኬንያ መሰረተ ልማት ዝርጋታ፣ ሴት ልጆችን በማስተማር እንዲሁም የአንደኛ ደረጃ ተማሪዎች በነፃ እንዲማሩ እድል ያመቻቸው መሪ ናቸው ሲሉ አወድሰዋቸዋል። ዳንኤል ቶሮይቲቻ አራፕ ሞይ የስምንት ልጆች አባት ነበሩ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ከሶማሊያ ድንበር ጋር በሚዋሰነው የኬንያ ሰሜን ምስራቅ ቦኒ ፎረስ ውስጥ ለአምስት ዓመታት ያህል ተዘግተው የቆዩ ትምህርት ቤቶች ተከፍተዋል። ትምህርት ቤቶቹ የተዘጉት አልሸባብ በሚያደርሰው ጥቃት ምክንያት እንደነበር ተገልጿል። ነገር ግን በአካባቢው መስራት የሚፈልጉ አስተማሪዎች ጥቂቶች በመሆናቸው ብዙ ተማሪዎች ወደ ትምህርት ለመመለስ እንዳልቻሉ ተዘግቧል። አድማጮች ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት አንድ ሺህ በደፈነበት በሆነ ወቅት በሽታው በተዛመጠበት በማዕከላዊ ቻይና በሚገኘው ሁበይ ክፍለ ግዛት የነበሩት ሁለት ከፍተኛ የጤና ጥበቃ ባለሥልጣኖች ከቦታቸው እንዲነሱ መደረጉ ታውቋል። የቻይና መንግሥት ሚዲያ ዛሬ በዘገበው መሠረት በሁበይ ክፍለ ሀገር የጤና ኮሚሽን የኮሚኒስት ፓርቲ ኃላፊ ዣንግ ጂን እና የኮሚሽኑ ዳይሬክተር ሉ ይንግዚ ከስራቸው ተባረዋል። ባለሥልጣኖቹ ከሥራቸው የተባረሩት በሁባዊ ክፍለ ሀገር ሌሎች 103 ሰዎች መሞታቸው በተዘገበ ማግስት ነው። በክፍለ ሀገሩ በሚሊዮኖች የሚቆጠሩ ሰዎች ባሉበት እንዲቆዩ የተደረገ ሲሆን የምግብ እጥረት መኖሩን በመግለጽ እያማረሩ ነው። በመላ ቻይና ወደ 43 ሺህ የሚጠጉ ሰዎች በኮሮና ቫይረስ መታመማቸውን የሀገሪቱ መንግሥት አረጋግጧል። ቻይና ውስጥ በኮሮና ቫይረስ የሚሞቱት ሰዎች ብዛት እየጨመረ በሄደበት በአሁኑ ወቅት በብዙ ሺዎች የሚቆጠሩ አፍሪካውያን ተማሪዎች መንግስቶቻቸው ከሀገሪቱ እንዲያስወጧቸው ተስፋ በማድረግ ሰዓታትን እየቆጠሩ መሆናቸው ተዘግቧል። ሰሎሞን ዮሐንስ የተባለ በቻይና ውሃን ክልል የውቻንግ ቴክኖሎጂ ዩኒቨርሲቲ ሶስተኛ ዓመት የምህንድስና ተማሪ ኢትዮጵያዊ ባዶ በቀረ ካምፓስ አንድ ክፍል ውስጥ ተቀምጦ እንደነበር ዘገባው ገልጿል። ከምላ ጎደል 150 የሚሆኑ ተማሪዎች ዩኒቨርሲቲውን ለቀው ሄደዋል። የቀሩት አብዛኞቹ አፍሪቃውያን የሆኑ የውጭ ሀገር ተወላጆች ብቻ ናቸው ማለቱን ዘገባው ጠቅሷል። በዩናይትድ ስቴትስ ሰሜን ምስራቅ ክፍለ ግዛት ኒው ሃምሽር ዛሬ የዲሞክራቶች ቀዳሚ ምርጫ እየተካሄደ ነው። የመጀመሪያው የምርጫ የተደረገው ይቅርታ፣ አድማጮች የመጀመሪያው ምርጫ የተደረገው ዲክስቪል ኖች ከተማ ላይ ሲሆን የቀድሞው የኒውዮርክ ከተማ ከንቲባ ማይክ ብሉምበርግ ሁለት ድምፆችን አግኝተዋል። ሴኔተር በርኒ ሳንደርስ እና የሳውት ቤንድ ኢንዲያና ከንቲባ የነበሩት ፒት ቡዴጀጅ እያንዳንዳቸው አንድ ድምፅ አግኝተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። አመሰግናለሁ አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ በ25 ሜትር ባንድ በ1240 ኪሎ በ31 ሜትር ባንድ በ9485 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 3 2012 ዓ ም ምሽት ፕሮግራም ነው በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኢትዮጵያ ዳያስፖራ ትረስት ፈንድ ለመጨረሻ ዙር ካቀረባቸው 22 እጩ ፕሮጀክቶች አምስቱን መምረጡን ተፈራርሞ ወደ ሥራ ለመግባት ዝግጅቱን እየጨረሰ መሆኑን አስታውቋል። በአጠቃላይ ወደ ሀምሳ ሚሊዮን የኢትዮጵያ ብር ያህል ይፈጃል። መጀመሪያ አሁን አንደኛው ፕሮጀክት ያጸደቅነው የበላጅ አልባ ሕጻናት ወደ ቆሼ ተራ አካባቢ ነው። ሌላው ወደ አፋር እና ትግራይ ክልል ትምህርት፣ ኦሮሚያ ላይ ያለን የትምህርት ጥራትንም አብሮ ሰራለሁ በሚል ያቀረበው፣ ሌላው ልነሱንም ወደ ሰሜን ሸዋ አካባቢ የፍላጎት ፍላጎት ያላቸው ሕጻናቶች ላይ የኢትዮጵያ ዳያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊዋን ወይዘሮ ሀና አጥናፉን ነው የሰማችሁት። በዚህ ምሽት ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በኮሮና ቫይረስ ከተጠረጠሩ ሰላሳ ዘጠኝ ሰዎች የቫይረሱ ተመሳሳይ ምልክት የታየባቸው አስራ አራት ሰዎች ከቫይረሱ ነፃ መሆናቸው መረጋገጡን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታውቋል። ከ172000 በላይ በሚሆኑ መንገደኞች ላይ የሙቀት ልየታ መደረጉንም ኢንስቲትዩቱ ገልጿል። ሙክታር ጀማል ዝርዝራለሁ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋዎች ምላሽ ማስተባበሪያ ማዕከል እስካሁን ከደረሱት ጥቆማዎች አስራ አራቱ የበሽታውን ምልክቶች ያሳዩ ስለነበረ ተለይተው እንዲቆዩ መደረጉን ኢንስቲትዩቱ ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። በተደረገው የላብራቶሪ ምርመራ ከቫይረሱ ነፃ መሆናቸው ከተረጋገጠ በኋላ ሁሉም መውጣታቸውን ብሔራዊውን ምላሽ እያስተባበረ ያለው የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ተናግረዋል። ትናንትም አንድ ሰው በለይቶ ማቆያ ውስጥ የነበረ ሲሆን ነፃ በመሆኑ እንዲወጣ መደረጉንና አሁን በጥርጣሬ ውስጥ ያለ ማንም ሰው እንደሌለ ዳይሬክተሩ አመልክተዋል። ላቦራቶሪ ግልጋሎትና ድጋፍ በምንፈልግበት ወቅት ወደ ደቡብ አፍሪካ እየላክን ነበረ። ይሄንን ምርመራ ስናደርግ የነበረው ባለፈው ሳምንት መጨረሻ ላይ ከዓለም ጤና ድርጅት እገዛ ታክሎበት እንዲሁም ደግሞ በቅርቡ የአፍሪካ ሲዲሲ ባመቻቸልን ሁኔታ የመመርመሪያ ኪቶችን ለማግኘት ችለናል። በዚህ አግባብ ከባለፈው ቅዳሜ ጀምሮ ማንኛውም ተጠርጣሪ ሲመጣ ወደ ደቡብ አፍሪካ የምናደርገውን ምርመራ አቁመን እዚሁ መስራት ጀምረናል። ባለፉ ጊዜያት ደግሞ በማቆያ ጣቢያችን የነበሩ ስድስት ተጠርጣሪዎችንም እዚሁ ምርመራውን አድርገን ውጤቱን ማውጣታችንንም ለሚዲያ አካላት መግለጻችንን ይታወቃል እና በዚህ አግባብ እንግዲህ በላቦራቶሪ ልየታም ረገድ ያለንን ክፍተት ሞልተን አሁን ሙሉ በሙሉ የመጀመሪያውን ስክሪንም የማረጋገጫውንም እዚህ ለምንሰራበትን ሁኔታ ፈጥረን በሀገራችን ምርመራውን የምናደርግበትን ሁኔታ መፍጠራችንንም መግለጽ እንወዳለን። የኖብል ኮሮና ቫይረስን የመከላከል ስራ ከተጀመረ አንስቶ በሁሉም አቅጣጫ ባሉ የሀገሪቱ መውጫና መግቢያ በሮችና የድንበሮች ኬላዎች ላይ ከጥር 14 2012 እስከ የካቲት 2 2012 ድረስ የኮሮናና ኢቦላ ቫይረስን በማጣመር ከ172000 በላይ መንገደኞች ላይ የሙቀት ልየታ ተካሄዷል ብለዋል። ሰው ስለ ቫይረሱ በቂ እውቀት እንዲኖረው ለማድረግ በተያዘው ስራ ለመገናኛ ብዙኃን ባለሙያዎች፣ ለሆቴል አገልግሎት ባለሙያዎችና ሰራተኞች እንዲሁም ከክልሎችና ከሕብረተሰብ ጤና ኢንስቲትዩት ለተውጣጡ ፈጣን ምላሽ ሰጪ ቡድኖች ስልጠና እየተሰጠ መሆኑን ዶክተር ኤባ ገልጸዋል። የኢንዱስትሪ ፓርክ ባሉባቸው ክልሎች ውስጥ ለይቶ የማቆያና የህብረተሰብ ጤና አደጋዎች ማስተባበሪያ ማዕከላትን ማደራጀታቸውንና ለምላሽ ዝግጁ እንዲሆኑ መደረጋቸውን ዳይሬክተሩ ገልጸዋል። ሐዋሳ ከተማ ውስጥም ድጋፍ ሰጪ የባለሙያዎች ቡድን መላኩንና ከክልሉ ጤና ቢሮ ጋር እየሰሩ መሆናቸውንም ዶክተር የባ አመልክተዋል። ስለዚህ እንግዲህ አጠቃላይ በአየር ማረፊያዎቻችን እንዲሁም ደግሞ በየብስ ያለው የጥንቃቄ ስራ በተገቢው መንገድ እየሄደ ነው ብለን መገምገም እንችላለን። ከዛ በተረፈ እንግዲህ ምናልባት የሙቀት ልየታውን ደግሞ አልፈው ወይም ደግሞ በዛ ሂደት የሚጠረጠሩ ግለሰቦች በሚኖሩበት ወቅት በማቆያ ጣቢያዎች ደግሞ የምንሰራቸውም ስራዎች አሁንም በቀጣይነት ተጠናክሮ ነው የቀጠለው። እንግዲህ በጊዜያዊነት ማቆያ ጣቢያ እየጠቀምንበት ያለ ነው። የቦሌ ጨፋንም የማጠናከሩ ሂደት አብሮ ከዚህ ጋር የሚታይ ነው። ነገር ግን ከዚህ ደግሞ ባሻገር ሌሎች ችግሮች ቢመጡ እዛ ያለን የአልጋ ብዛትም አነስተኛ ስለሚሆን፣ እንዲሁም ደግሞ ሌሎች ጠቃሚ ጉዳዮችን ታሳቢ በማድረግ የማስፋፋት ሂደት አብሮ ተያይዘው እየተሰራ ነው ያለው። ከዚህ ጋር በተገናኘ የኤካ ኮተቤ ሆስፒታል በተለይ ይህንን ጊዜያዊ ማቆያ እንዲሁም ደግሞ የጽኑ ሕክምና የሚፈልጉ እንኳን ህሙማኖች ቢመጡ ሊያስተናግድ በሚችልበት ሁኔታ ከሚመለከተው አካል ጋር ስራዎች ተሰርተው አሁን በመጠናቀቁ ሂደት ላይ ነው ያለው። ዓለም የጤና ድርጅት ሪፖርት መሰረት በኖቨል ኮሮና ቫይረስ የተያዙ ሰዎች ቁጥር 43105 መድረሱ የተነገረ ሲሆን ስምንት ሰዎች በቫይረሱ ምክንያት መሞታቸውን፣ አራት ሺ ሀምሳ ሶስት ሰዎች ድነው ወደ የቤተሰቦቻቸው መመለሳቸው ተዘግቧል። ኮሮና ቫይረስ በሀያ አምስት ሀገሮች ውስጥ መገኘቱ ተዘግቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ጠቅላይ ሚኒስትር አብይ አህመድን ለመደገፍና የኦሮሞ ፌዴራሊስት ኮንግረስ ፓርቲን ለመቃወም የሚል መልእክት ያስተላለፉ ሰልፈኞች ዛሬ ጅማ ውስጥ አደባባይ ወጥተዋል። ነዋሪዎቹ ድምፃቸውን ያሰሙት በሩጫና በሰልፍ እንደሆነ ታውቋል። ዝርዝሩን ከፀሐይ ዳምጠው ወጣት ጉተማ ሃይደር በሩጫው ከተሳተፉት መካከል አንዱ ነው። ወጣቱ ከዚህ በፊት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉድና የጅማ ሕዝብን የተመለከተ የጥላቻ ንግግር አሰምቷል ሲል ለአሜሪካ ድምፅ ገልጾ ሌሎች ለተቃውሞ አደባባይ የወጡበትንም ምክንያት አብራርቷል። ጅማ ከተማ ላይ ስድቡን የተሳደቡ ሰዎች ይቅርታ እንዲጠይቁን ከዚህ በፊት ጠይቀን ነበረ። በዚያም ይቅርታ ምንም መልስ ስላላገኘን ዛሬ ለድጋፍና ይህንን ስድብ ለመቃወም ወጥተናል። ዶክተር አብይ በተለያየ በቤተሰቡ በማህበረሰቡ የተሰደበው ስድብ አለ። ይሄ ደግሞ ስድብ ደግሞ የፖለቲካ ለውጥ አያመጣም። ዶክተር አብይ በስራ አፈጣጠሙ በአገር አገዛዙ ደካማ ከሆነ በድክመቱ ሊሰደብ ይገባል። ያውም ደግሞ ዶክተር አብይ ሳይሆን ስርዓት ነው ሊሰደብ የሚገባው። አሁን ግን እየተደረገ ያለው በግ ሰብ ላይ ስድብ እየተደረገ ነው። ይህንን ስድብ እያደረጋቸው አላችሁ ጅማ ላይ ሰው መሬት እንጂ ሰው የለንም የምትሉ ሰዎች ሰውም አለን ሀብትም አለን በሚል ተቃውሞ ወተናል። ጉተማ አክሎም የፕሮፌሰር መረራ ፓርቲ የጅማን ሕዝብ በይፋ ይቅርታ ሳይጠይቅ ለምርጫ ቅስቀሳ ለመምጣት ቀን መቁረጡ አግባብ አለመሆኑን ለማሳየት ነው ብለዋል። እኛ ለምንድን ነው እንደዚህ የምንባለው? እንደ ማንኛውም ኦሮሞ ከኦሮሞ ጋር ነው ትግል ስናደርግ የነበረው። ለምንድን ነው የምትከፋፍሉ? ለምንድን ነው የሚለያየንን ነገር የምታደርጉት? ይህንን ነገር ይቅርታ ጠይቁን እና ከማህበረሰቡ ጋር ታረቁ። ኦሮሞ ባህል አለው። በባህላችን መሰረት ታርቀን ወደ ሰላም መግባት አለብን የሚል ነው ይሄ ካለ ደግሞ እኛን ሰድባችሁ ሰው የለንም ብላችሁ ለቀስቀሳ ለምን ትመጣላችሁ የሚል ነው ጥያቄ። ጠቅላይ ሚኒስትር አብይ አህመድን በመደገፍ በተካሄደው የጅማ ከተማ ትዕይንት ላይ የተንጸባረቁት መልእክቶች ተቃውሞን፣ የኦሮሞ ፌዴራሊስት ኮንግረስ እና አመራሩን የሚወነጅሉ ናቸው። የኦሮሞ ፌዴራሊስት ኮንግረንስ ሊቀመንበር ፕሮፌሰር መረራ ጉድና ምላሽ እንዲሰጡ በስልክ ጠይቆ ነበር። ጅማ መሬት እንጂ ሰው የለንም ብለዋል በሚል ለቀረበው ውንጀላ ከምሰጡት መልስ ይጀምራሉ። የጅማ ህዝብ እኮ ህዝባችን ነው። እንዴት ህዝብን እንደዛ ቢያንስ ቢያንስ ሶሻሊስት ነበርኩኝ። ሰው ጅማንም፣ ብቻ ሰው ማንንም ሞቴ ነው። ህዝብን እንደዛ የሚሳደብ ሰው አይደለውም። አልተሳደብኩኝም። የሚሳደብበት ምክንያት የለም። ከየት መጣ? ፕሮፌሰር ይህ አባባል ፕሮፌሰር መራ ይህንን ብለዋል የሚለው ከየት ነው የመጣው በእርስዎ እምነት? እኔ ባካድሬዎች የምንጠቀማቸውን ቋንቋዎች በእንደዛ መንገድ የተጠቀሙ ይመስለኛል። ያንን ለውጦ ይመቸናል በሚሉት መንገድ ከአገባብ ውጭ ተወስዷል ነው የተናገርኩት። ነገር ከአገባብ ከቃላቶቹ ወይ ከአረፍተ ነገሩ ከሆነ እንግዲህ ያው መራራ ብዙ ጊዜ ብዙ ነገር ይናገራል ይባላል። ተናግሬም ከሆነ ጅማ አካባቢ ለምሳሌ አሸንፋቸዋል ወይ ሀገሮች የሚባሉትን ነገሮች እዛስ እኛ ወይም ተወዳዳሪ የለንም ወይም ተወዳዳሪያችን አነስተኛ ነው ወይም አላሸነፍንም ብዬ ሊሆን ይችላል። ያንን እንግዲህ ካድሬዎች ይጠግመናል ብሎ ሲጨንቃቸው ምናልባት ሚት ሲይዛቸው ለውጦ እንትን ያደረጉት ይመስለኛል። እርስዎ እንግዲህ ጅማ ላይ መሬት ነው እንጂ ሰው የለንም አሉ የተባለውን ከአገባብ ውጭ ከአረፍተ ነገሩ አገባብ ውጭ የተወሰደ የተሳሳተ ነው አላልኩም ብለውኛል። ሰላሌ ላይ ዲቃላ የሚለውን ቃል በምንድን ነው አጠር አድርገው የገለጹልኝ? አሁን በቅርቡ በተካሄደ ስብሰባ ላይ ቅስቀሳ ላይ ማለት ነው ነገርኩ እኮ ከዘጠና ሁለት ምርጫ ከዛሬ አ ጀምሮ የተለያዩ ሰዎች የነበረው ኦፒዲዮ አሁን የተለወጠው ኦፒዲዮ በሚያምንበት መንገድና ደረጃ ከኦሮሞ ሕዝብ ጋር የዚህ ድርጅት አፈጣጠር ችግር ስለነበረው ይህ ድርጅት ደግሞ በዚህም ምክንያት በተመሳሳይ ምክንያትም ስሞቹን ሲቀይር እንደነበረ ይህንን ድርጅት ለመግለጽ የተለያዩ የኦሮሞ የፖለቲካ ሰዎች የኦፒዲዮም አመራር ጨምሮ ሲጠቀሙ ነበር። በቀደም በነበረው ቅስቀሳ እየተፈጠረ አይደለም ማለት ነው። ስለዚህ ግለሰቡን ሳይሆን የድርጅቱን ሊቀመንበር ጠቅላይ ሚኒስትሩን ሳይሆን ድርጅቱን ለመግለጽ ነው ጥቅም ላይ ዋለው ዲቃላ የሚለው ቃል ነው የሚሉኝ። እዛ የሰላሌው ቅስቀሳ ላይ መለስ በህይወት በነበረበት ጊዜ የዛሬ ሀያ አመት ኢሲኤ በነበረው ስብሰባ ላይ የኦፒዶ ባለስልጣናት የዛን ጊዜ ትዘምሉኝ እነ ሽፈራጂ አርሶ ነዮነታን ንግቢሳ አንተ የኦሮሞ ልጆችን እንደዚህ ትሰድባለህ አሉኝ። የለም እኔ እየተሰደብ እየሰደብኳችሁ ሳይሆን እናንተ ችግራችሁ ስለማታውቁ ነው። ችግራችሁ የኦሮሞ ህዝብ ቅድም ባልኩ መንገድ ይመለከታችኋል የእኛ ልጆች አይደሉም፣ ዲቃሎች ናቸው ብሎ ይመለከታል። ከዚህ ካልወጣችሁ በስተቀር የኦሮሞን ህዝብ መብትና ትግል ማስከበር አትችሉ ብዬ በግልጽ ቋንቋውን የተናገርኩኝ መጽሐፌ ልታደብቅ ትችላለ። የጠፉ አቶ ጁነዲን ሳዶን ጨምሮ ብዙ የኦፒዶ ባለስልጣናት እኛም የሞግዚት አስተዳደር ስንነማ ስንመራ ነበር ስንላክ ነበር የህዝባችንን መብት ለማስከበር አልቻልንም ብሎ ሲናገሩ ነበር። እነሱም ደግሞ የኦሮሞ ህዝብ ምን ያክል ያንን ስም እንደሚጠላ ስላወቁ ከኦፒዶነት ወደ ምንድን ነው ዲሞክራቲክ ፓርቲ ከኦዲፍ ለወጡ ከኦዲፍ ፊትለት ደግሞ አሁ ወደ ብልጽግና ለወጡ። ይ በኦሮሞ ህዝብ ፊት ነገ የተነጎዳ የምናወራርዶ ሂሳብ ነው። ጅማ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የትውልድ ቦታ እንደመሆኑ መጠን እኛ የጅማ ወጣቶች ከዶክተር አብይ ጎን መሆናችንን ለማሳየት ነው ሩጫውን ያዘጋጀ ነው ያለው ወጣት ጉተማ ሲያሰሙት የነበሩ መፈክሮችን ጠቅሷል። የዘኔ የወጣናቸው መፈክሮች ውስጥ ጅማ ሰውም አለው ሀብትም አለው መሬትም አለው እንደ ሌላ ኦሮሚያ የሚል ነው። ሌላው ደግሞ ዶክተር አብይ ከጎንህ ነው ጅማ ከተማ፣ አትስደቡን፣ የሰደባችን ሰዎች ይቅርታ ጠይቁ፣ እኛ እንሳደብም የሚሉ መፈክሮች አሉ። እንደዚህም ከዚህ ጋር ተያይዞ ሀገር የጋራ ናት ኢትዮጵያን የምናስተዳድረው ኢትዮጵያ የኢትዮጵያውያኖች ነች እንጂ የአንድ አካላት ብቻ አይደለችም፣ የሚል መፈክር ይዘን ነው የወጣ ነው። ወጣቶቹ ለአሜሪካ ድምፅ እንደገለጹት በዛሬው ሰልፍ ላይ የተሳተፉ ወጣቶች በሺዎች የሚቆጠሩ ናቸው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይንና እስክንድርን አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአቶ ጃዋር መሐመድን የዜግነት ሁኔታ በተመለከተ ማብራሪያ ለማግኘት የኢትዮጵያ ብሔራዊ ምርጫ ቦርድ ለኢሚግሬሽን የዜግነትና ወሳኝ ኩነት ኤጀንሲ ደብዳቤ መጻፉን ገልጿል። የቦርዱን ቃል አቀባይ ወይዘሪት ሶሊያና ሽመልስን ጽዮን ግርማ ማምሻውን አነጋግራለች። በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ። እንግዲህ የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ አዲስ የተቀበሉ አባላቸውን አቶ ጀዋር መሐመድን በተመለከተ የተለያዩ ዘገባዎችን ስንሰራ ቆይተናል። ጉዳዩንም እየተከታተለን ቆይተናል። ባለፈው ሳምንት የፓርቲው ጸሐፊ አቶ ጥሩነህ ገምታ ለቦርዱ ያስገቧቸው ዝርዝሮች ገልጸውልን ነበር። ከገለጹልን እንስማውና በአዋጅ ቁጥር ሶስት መቶ ሰባ ስምንት አንቀጽ ሀያ ሁለት መሰረት ኢትዮጵያዊ ዜጋ የነበረ ሰው የውጭ ሀገር ዜጋን ከተቀበለ ማድረግ ያለበት ሶስት ነጥቦች አሉ። አንደኛ ወደ ኢትዮጵያ ተመልሰው መኖር መጀመሩ፣ ሁለተኛ የነበረበትን አገር ዜግነት መመለሱ፣ ሶስተኛ ደግሞ ለሚመለከተው የመንግስት አካል ካመለከተ የሚል ነው። እነዚህ ሶስቱ ነገሮች ተፈጽመዋል። ከዛ ውጪ ህጉም ስለማይናገር ወይም ደግሞ ስለማይደነግግ በተጨማሪም ደግሞ አመልካቹ ማመልከቱ እንጂ ሰርቲፊኬት መሰብሰቡ ወይም ማግኘቱ አስፈላጊነቱን ህጉ ስለማይደነግግ ከህጉ ውጪ ምንም ማለት አስፈላጊ አይሆንም እንግዲህ እንደሰማነው ነው በእርስዎ በኩል እንደተባለው እነዚህ ሰነዶች ናቸው ወይ የገቡት ምንድን ነው የገባው ዝርዝር ጉዳይ እስቲ በእናንተ በኩል ይንገሩን አመሰግናለን በእኛ በኩል እንግዲህ የገባው ለእኛ ይመጣልን ያው ዋና ዋና ጭብጡ የደብዳቤው ጭብጥ ምንድን ነው ለጃና አቶ ጃዋር ደብዳቤ ጽፎ አቶ ጃዋር የመለሱለትን መልስ አብረው አያይዘዋል። እና በመልሱ መሰረት ምንድን ነው ይዘውት የነበረውን የዩናይትድ ዜግነት መተዋቸውን፣ ኢትዮጵያ ዜግነት እንዲመለስላቸው ስልጣን ላ የመንግስት አካል እንዳመለከቱ፣ ከዛ በተጨማሪም ደግሞ መሟላት ያለበትን ጉዳዮች በአንቀጹ ላይ የጠቀሰውን ተረስ ዜግነት አዋጅ መሰረት የጠቀሰውን ጉዳይ መሟላታቸውን። ስለዚህ ያስገብት ዶክመንት ሁሉም ዶክመንቶች አሟልተው ለድርጅቱ ስላስገዙ ወርዱ ከዚህ ተጨማሪ የሆነ ሰርተፊኬት ወይም ምንም አይነት ሰነድ ሰመጥሮ አያስፈልገንም። ራሳቸው ዜጋ ሆነዋል። ስለዚህ ትውልድ ኢትዮጵያ የሆነ ሰው ኢትዮጵያ የዜግነት መልሶ ማግኘትን ጉዳይ በተመለከተ ከማንኛውም የመንግስት ባለስልጣን ወይም የትኛውም የመንግስት አካል የሚሰጥ ውሳኔ ወይም የተለየ ሰነድ የለም። ያለው መስፈርት ሶስት ነው። ሱም መስፈርት ደግሞ በአባልነት የተመዘገበላቸው አባል አስገብተዋል። ስለዚህ ኢትዮጵያዊ ሆነዋል አውቶማቲካሊ ማለት ነው የሚል እንደምታ ያለው ደብዳቤ ነው። ለእኛ ያሳቦች የኦሮሞ ፌዴራላዊ ኮንግረስ ፓርቲው ማለት ነው እና ምንድን ነው ቦርዱ ተሰብስቦ የወሰነው አቦርዱ እንግዲህ የወሰነው ምንድን ነው? መጀመሪያ ላይ ሲያየው ጉዳዩ እንግዲህ የግነትን የማግኘት ህጋዊ ሪኳርመንቱ ምንድነው የሚለውን ነገር ነው። የእህጉ ላይ ያለውን በአን አዋጅ ቁጥር ሶስት ሰባት ነው ጠና እንደሚታወቀው አንቀጽ ሀያ ሁለት ና ሀያ ሶስትን መሰረት አድርጎ ነው ዞር ይህን ጥያቄ ያቀረበው። ነገር ግን ቦርዱ በዚህ ጉዳይ ላይ ከዚህ አዋጅ አንጻራ ላይ የራሱን ውሳኔ ማሳረፍ ይችል ነበረ። ያንን ውሳኔ ማሳረፍ ግን ምናልባት ሌላ ስልጣን ያለው የመንግስት አካልም ስራ መስራት ሆኖ ቢገኝ ጥሩ አይሆንም የሚል ውሳኔ ላይ ደርሷል። እና የዜግነት ጉዳይ ለመመርመር እና ለመወሰን ስልጣን ያለው ሌላ አካል ሆኖ እያለ በቦርዱ በኩል ይሄ ማለት ይህ መምሰርት የዜግነትን መሟላት ነው አይደለም የሚለውን ነገር በቦርድ በኩል መሰናግሮ ያስችላል። ሆነት ጥያቄውን ለሚመለከተው ባለስልጣን በአዋጁ መስራት እንግዲህ የደህንነት ኢሚግሬሽን ና ስደተኞች ጉዳይ የነበረው አሁን ደግሞ የኢሚግሬሽን ዜግነት ወሳኝ ነው የዜግነት ወሳኝ ኩነቶች ኤጀንሲ ለሆነው ኤጀንሲ ደብዳቤ ቦርዱ እንግዲህ ኤጀንሲን የጠየቀው ጋር አጠቃላይ ችግሩ ምንድን ነው? በፍቅር ስሰባ ስምንት አንቀጽ ሀያ ሁለት ላይ በሰፈረው ድንጋጌ መሰረት አንድ ሰው ትልት በኢትዮጵያ ሆኖ የሌላ ሀገር ዜግነት ያለው ሆኖ ከነበረና መደበኛ ምሮን ኢትዮጵያ ውስጥ ካደረገ የሌላ ሀገር ዜግነቱ ከሰዋል ኢትዮጵያዊ ዜግነት እንዲመለስለት ደግሞ ለባለሥልጣኑ ካመለከተ ኢትዮጵያዊ ዜግነትን ያለ ኤጀንሲ ወይም ያለ ባለሥልጣኑ ውሳኔ ወዲያው ያገኛል ወይ ወይስ የባለስልጣኑ ውሳኔ ያስፈልጋል? የሚለው አሰራራቸው እንዴት እንደሆነ እንዲያሳውቁን ጥያቄ ጠይቀናል። ስለዚህ የባለስልጣን መስሪያ ቤቱ እንግዲህ ኤርካቲ ዘጠኝ ቀን ድረስ ነው ብለን የጠየቅነው ዝርዝር ማሳሪያው እንደ ቦርዱ እንዲልክልን ና ቦርዱ ደግሞ ያው ከባለስልጣን መስሪያ ቤት ዋና የሚመለከተው ጉዳይ እያለ በራሱ እንዳይወስን ከባለስልጣን መስሪያ ቤት እንግዲህ መረጃ ይጠብቃል። ይሄ እንግዲህ እስከ የካቲት ዘጠኝ ድረስ ዛሬ የካቲት ሶስት ነው እስከ የካቲት ዘጠኝ ማለት አራት ቀን ድረስ ነው። ቦርዶ የተሰበሰበው ዛሬ ነው ይህንን ውሳኔ ያሳለፈው ትላንትና ነው የጭ ያደረግነው። ትላንትና ነው የጭ ያደረግነው ዛሬ ስለዚህ እስከ አራት ቀን እስኩን ጠብቆ ቦርዱ ውሳኔውን ያሳልፋል ማለት ነው። ልክ ነው ማለት ነው። አዎ፣ ይህን ምሳሌ ለመሰል ግን አሰራሩ እንደሚሆን ኮፊ ኮ መፈፋፋ የሚለው መስፈርቶች፣ ሶስቱ መስፈርቶች ከሟላ በኋላ አንድ ሰው ምንም አይነት ሰነድም ሆነ የማስፈር ውሳኔ ያስፈልገውም የሚለው ስለዚህ ቦርድ ደግሞ የጠየቀው ጥያቄ ይህን ማሟሴ ያስገባ ምን ዋልቀች ያስገባ ብነሳ ከዜት የተነሰራቸው ምን፣ በዛ ላይ ደግሞ ለዚህ ብቻ ሳይሆን ዋነኛው ጉዳይ ከወደፊት የሚወጡ ተመሳሳይ ጥያቄዎችን ማሰጋትን በጣም ስለሚጠቀም በአጠቃላይ አስተራሪ ምን ይመስላል? በጣም አመሰግናለሁ ወይዘሪት ሶሊያና ሽመልስ። እንግዲህ እኛም ተከታታይ ዘገባችንን እግዜር ስትልኝ። አመሰግናለሁ አመሰግናለሁ። ጽዮን፣ ወደ ተከታዩ የመጽሔት ርዕስ እናልፋለን። ወደ አፋር ይወስደናል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና አፋር ክልልን በሚያጎራብቱ አካባቢዎች በሚፈጠሩ ግጭቶች የሚጠፋው ሕይወትና የሚደርሰው ጉዳት እያሳሰበው እንደሆነ የአፋር የሰብአዊ መል ድርጅቱ ለአሜሪካ ድምፅ በሰጠው መግለጫ የኦሮሞ ብሔረሰብ አስተዳደር ዞን ደግሞ ችግሩን ለመፍታት ጥረት እየተደረገ ነው ይላል። ይሁን እንጂ ጥቃቶቹ የሚፈጸሙት በደፈጣ ከመሆኑ ባሻገር ህብረት ሰቡም አጥፊዎችን አሳልፎ የመስጠት ልማድ አለማዳበሩና የመንግስት አካላትን በሚጠበቅባቸው ልክ አለመንቀሳቀሳቸው መፍትሄ ለማግኘት የሚደረገውን ጥረት እንዳከበደው የዞኑ አስተዳደር ጠቁሟል። መስፍን አራጌ ተጨማሪ አለው። በአፋርና በአማራ ክልል ኦሮሞ ብሔረሰብ ዞን አጎራባች ወረዳዎች ከግጦሽ ሳር ወይም ከከብት መሰራረቅ ጋር ተያይዞ በሁለቱ ህዝቦች መካከል የግጭቶች መከሰት እንግዳ ጉዳይ እንዳልነበር ሁለቱንም አካባቢዎች በቅርቡ እናውቃለን የሚሉ ሰዎች ይናገራሉ። እኒህ ሰዎች እንደሚሉት ግጭቶች ሲከሰቱ ከመንግስት መዋቅሩ በላይ የሃይማኖት አባቶች ምክር፣ የአገር ሽማግሌዎች ተግሳጽ ሁሉን ነገር ያበርድ ነበር። አሁን አሁን ግን የአኩሪ ትውፊት ተቀባይነቱ እየቀዘቀዘ ቂምና ግጭትም እያመረቀዘ ለአካባቢው ሰላም ጠንቅ ሆኗል። እንዳስተያየት ሰጫዎቹ የአፋር ሰብአዊ መብቶች ድርጅት ሊቀመንበር አቶ ገአስ አህመድ የህግ የበላይነት አለመከበር ለንጹሐን ህይወት መጥፋት ምክንያት ሆኗል ይላሉ። ላለፉት ሶስት ወራቶች በዚህ በአማራ ክልል የኦሮሚያ ልዩ ዞን ባቲ አካባቢ ግጭቶች በተለያየ ጊዜ ሲከናወኑ የነበረበት ሁኔታ ነው ያለው። የአፋር ልዩ ኃይል ከነመለየው መሀል ከተማ ውስጥ የተገደለበት ሁኔታ ነው ያለው። መንግስት ከሁለቱም በኩል የአጥፊ አካላቶችን እርምጃ መውሰድ መቻል አለበት የሚል እምነት ነው ያለ ባለፉት ሳምንታቶች ውስጥ ከአምስት በላይ ህይወት ናቸው የጠፉት። በዚሁ አካባቢ ዋዕማ የሚባለው በአፋር ክልል በኩል የሚያዋስኑ አካባቢዎች ላይ ነው ይሄ ግጭት የተፈጸመው። በዋዕማና በአካባቢው ቀበሌዎች ላይ በሶስት ወራቶች ከአስር በላይ ነው የሞተው፣ የቆሰሉት ደግሞ ከዛ በላይ ናቸው። ሌላ ደግሞ በደዊ ሀረዋ በሚባል ቦታ ላይ የሚያዋስኑ ቦታዎች አሉ። ከሶስት ወር በፊት እንደዚሁ ወደ አስራ ምናምን ህይወት ነው የጠፋው ወደ አስራ አራት የአካባቢ እርስ በርስ ተዋልዶ ተዛምዶ በሃይማኖት ሂወትም፣ ተመሳሳይ ነገር ያለው ነው። በአኗኗሩም ተቀራራቢ ህይወት የሚኖር ነው። ባህሉም ተቀራራቢ ነው። የሀገር ሽማግሌዎች፣ ሃይማኖት አባቶች ለምን ይህንን ውጤታማ ማድረግ አቃታቸው? አሁን የመጨረሻውን እንደውም በኢትዮጵያ እስልምና ጉዳዮች ውስጥ ታላላቅ አሊሞች የሚባሉ የሃይማኖቱ ሊቃውንት የሚባሉ ናቸው እርቅን እንዲፈጸሙ በቦታው ላይ የነበሩት ሁለቱም የተሳሰሩ ናቸው፣ በደምብ ጭምር ሌላ ይቅርና፣ በኦሮሞ በኩል ድርቅ ሲኖር ወደ አፋር ውስጥ መጥተው የማብላት ከአፋር ደግሞ ድርቅ ሲኖር ወደ ኦሮሞ ውስጥ ገብተው የማብላት ይሄ አይነት ስር የነበራቸው ሰዎች ናቸው። እኔ የምጠረጥረው ሌላ አጥፊ ኃይሎች ከጀርባ ሆነው በረዥም እጃቸው ከዚህ ግድያን፣ ሰላም አለመረጋገጥ ሊያተርፉ የሚችሉ ኃይሎች የሚገፋፏቸው እንዳሉ ነው የማስበው። የእርቅ ሰላም ባቲ ላይ ሁለት ጊዜ ተደርጓል። ሰመራ ላይ አንድ ጊዜ ተደርጓል። ለሶስተኛ ጊዜ አሁን ቡርቃ የሚባለው የአፋር ጠረፍ ላይ ያለች ከተማ ላይ እንደዚሁ ተደርጓል። ግን እርቁ ከተፈጸመ በቀናቶች ውስጥ እንደገና ሁለተኛ ጦርነቱ ያገረሸው እንደ ሊቀመንበሩ አጥፊዎችን ተከታትሎ አለመያዝ ለጥፋ ጥፋቱ ተዋናይ ነበሩ በተባሉትም ላይ ተገቢው እርምጃ አልተወሰደም። እነዚህ አጥፊ ሰዎች ላይ እርምጃ ማውሰድ ካልተቻለ ይህንን ጦርነት ማስቆም አይቻልም። ምክንያቱም የሚቀጥለው የሚያጠፋው ሀይል መጀመሪያ ያደረገው ላይ ምንም እንዳልተደረገ ስለሚያይ ምንም ላይ ምንም አይደርስም የሚል ግብዝነት ሊኖር ይችላል። በተመሳሳይ መልኩ እንግዲህ በኢሳና በአፋር በኩል ያለው ግጭት በየጊዜው ህይወቶች እየጠፉ ያለበት ሁኔታ ነው ያሉ። ያን ብቻ አይደለም፣ ይህንን ሀይወይ ኢትዮጵያ አዲስ አበባ የሚወስደው ዋና መንገዱ ለመጠበቅ መንግስት ኃላፊነት ወስዳል ግን የወሰደ ኃላፊነት ውስጥ የአፋር ህብረተሰብ አፋር በመሆኑ ብቻ በዚህ ምድር ላይ በሰላም የመንቀሳቀስ ሁኔታ የተገደበበትና ባለፈውም ገደማይቱ ላይ አንድ ሰው አፋር በመሆኑ ብቻ ወርደው የገደሉበት ሁኔታ ነው ያለው። ከአራት በላይ የሚሆኑ ስቴሮች ህይወታቸው አጥተዋል። በዚህ መንገድ ላይ በተለያየ ጊዜ ችግር እየተፈጠረ ነው ያለው መንግስት ደግሞ ዶክተር አብይ አህመድ ባሉበት በተለይ የሁለቱም ክልሉ አመራሮች ባነጋገሩበት ሰዓት ከአሁን በኋላ የዚህን መንገድ ኃላፊነት ማዕከላዊ መንግስቱና የመከላከያ ሰራዊት ይወስዳል ነው ያሉ ነገር ግን አማካ ሰራዊቱ ህይወቶችን ሊታደግ አልቻለም ነው እያልን ያለ ነው። ዶክተር አብይ ቃል ከገቡበትና ሪፐብሊካን ጋር ተብለው አካባቢውን ከተቆጣጠሩ ጀምሮ አንጻራዊ ሰላም ያለ ሊሆኑም በተለያየ ጊዜ የአፋር ህዝብ ህይወት እየተቀጠፈ ያለበትና በተለይ ይሄን መንገድ በሰላም ወጥቶ በሰላም የመግባት ሁኔታ አስቸጋሪ እየሆነ ያለበት ሁኔታ ነው ያለው። ከአፋር ክልል በኩል የመንግስት አካላትን ለማግኘት ጥረት ባደርግም የስልክ መስመራቸው አልሰራልኝም። ከስፍራው ያገኙት መረጃ እንደሚያመለክተው አመራሮቹ ለስልጠና ወደ አዳማ አቅንተዋል እንዳገኟቸው ምላሻቸውን የማስተናግድ ሲሆን የኦሮሞ ብሔረሰብ አስተዳደር ዞን የሰላምና የህዝብ ደህንነት መምሪያ ኃላፊ አቶ አሊ መሐመድን ግን ስለ ጉዳዩ ጠይቅያቸዋለሁ። ግጭቱ ከአራት አምስት አመት በላይ ያስቆጠረ ነው። ይሄን ችግር በዘላቂነት ለመፍታት እንደ ዋና መፍትሄ አድርገን የያዝ ነው። በእምነትም ተመሳሳይ ስለሆነ የሃይማኖት አባቶች ባለቤቱ ነው። ይሄን እርቅ መፈጸም እንዳለባቸው መግባባት ተፈጥሮ ትልቅ ስራ ሲሰራ ቆይቷል። መገዳደል እንደሌለበት፣ መበቃቀል እንደሌለበት ችግርም ካለ ደግሞ በጋራ መፍታት እንዳለባቸው የአስተምሮ ስራ በቀበሌ ደረጃ እንዲሰጥ የተደረገበት ሁኔታ ነው ያለው። ጠንካራ የእምነትና የባህል መሰረት ያለው አካባቢ ነው። በተለይ የሃይማኖት አባቶች የሚናገሯቸው የሚያስተላልፏቸው መልእክት ለዘመናት ሲከበሩ የቆዩበት አካባቢ ነው። አሁን ከቅርብ ጊዜያት ወዲህ ግን የሃይማኖት አባቶች ራሱ መልእክታቸው ከተላለፈ በኋላ በሁለት ቀን በሶስት ቀን ልዩነት ውስጥ ነው ግጭቶች እየተፈጠሩ ያሉትና ይህ ሁኔታ እንዴት ሊከሰት ቻላል? እነዚህ የሃይማኖት አባቶች ትልቅ ስራ ሰርተዋል። ማህበረሰቡን ለማቀራረብ ሞክረዋል። ከዛ ማግስት ግን ያው እንደተባለው በደፈጣ መልክ የተከሰተ ችግር ነው። መበቃቀል ስሜቱ አሁንም ገና ነው፣ አልወጣም። ያም ሁኖ ጥሩ ነገሩ ማህበረሰቡም በየትኛውም ሃይማኖት አባቶች ያስታረቁንን እርቅ ወደኋላ ሊመለስ አይችልም የምል ጠንካራ አቋም አላቸው፣ በሁለቱም ማለት ነው። ነገር ግን በዛ ውስጥ እየተሸለኮለከ ችግርን ለመፍጠር የሚፈልጉ ሀይላት አሉ። ነገር ግን ከዚህ በፊት በነበረው አንድ አፋር ሲሞት፣ አንድ ኦሮሞ ሲሞት፣ ብሄርን ማዕከል አድርጎ ሲጋጩ የነበሩትን አሁን ባለው በተሰራው ስራ የቀነሰበት ሁኔታ እንዳለ ታሳቢ ማድረግ ያስፈልጋል። በቅርቡ በአጎራባች ቀበሌዎች አካባቢ በተፈጠረ ግጭት ከኦሮሞ ብሔረሰብ አስተዳደር ዞን የአራት ሰዎች ህይወት ማለፉንና አራት ሰዎችን መቁሰላቸውን የሚጠቁሙት ኃላፊው ችግሩን በዘላቂነት ከመፍታት አኳያ ውስንነቶች እንዳሉም አምነዋል። አንዱ ያው አጥፊ የሆነውን አካል ወደ ህግ ከማምጣት አኳያ የሚቀሩ ስራዎች አሉ። ይሄ ለምንድን ነው ቢባል፣ አንደኛ ይሄን ችግር ሲፈጥር ወይ በደፈጣ መልክ ነው። ሁለተኛ ደግሞ ይሄን ወንጀል የሰራውን አካል ማህበረሰቡም አሳልፎ ከመስጠት አኳያ የራሱ የሆነ ክፍተት ያለበት መሆኑን አይተናል። በሁለቱም ወገን ማለት ነው። ሶስተኛ አመራሩም ቢሆን እኩል የሆነ ቁርጠኛ የመሆን ችግሮች አሉ። እውነት ለመናገር ማለት ነው። እንደ ማፋሳሽ ግጭትን ለመቅረፍ ጥረቶች እየተደረጉ መሆናቸውንና አበረታች ጅምሮችም እየተስተዋሉ መምጣታቸውን የሚናገሩት አቶ አሊ በተለይ ህዝቡ ለሰላሙ ደጀን እንዲሆን ጥሪ አስተላልፈዋል። በብሔረሰብ አስተዳደር ዞኑ በሁለት ወረዳዎች ውስጥ የሚገኙ ዘጠኝ ቀበሌዎች ከአፋር ጋር አጎራባች ናቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን ዝግጅታችን ይቀጥላል። የመጽሔት ርዕስ ወደ ዩናይትድ ስቴትስ ይወስደናል። አሁን ለመጪው የዩናይትድ ስቴትስ ምርጫ ፕሬዚደንታዊ እጩአቸውን ለማውጣት እየሰሩ ያሉት ዲሞክራቲክ ተፎካካሪዎች ግብግባቸውን አጠናክረዋል። ዛሬ የኒው ሃምሻየር ዴሞክራቲክ ፓርቲ አባላት ድምፅ እየሰጡ ናቸው። ማይክል ብራውን ያጠናቀረውን ዘገባ ቆንጭታ ይዘዋለች። የመጀመሪያው የክፍለ ግዛቷ ቅድመ ምርጫ ትናንት ሰኞ ከኩለ ሌሊት በኋላ በትንሽቱ ከተማ ዲክስቪል ነው የተከናወነው። እናም የቀድሞ የኒውዮርክ ከንቲባ ማይክል ብሉምበርግ ሁለት ድምጽ፣ ሴኔተር በርኒ ሳንደርስ እና የቀድሞ የኢንዲያና ሳውት ቤንድ ከንቲባ ፒት ቡቲጅጅ እዚያ አንዳንድ ድምፅ አግኝተዋል። ሌላው አስገራሚው ክስተት ደግሞ በፖለቲካ ህይወታቸው አንዴ ዲሞክራት፣ ሪፐብሊካን እና ከሁለቱም ፓርቲ ነጻ ሆነው የሚያው የተጠቁት ብሉምበርግ ስማቸውን እንደ ሪፐብሊካን አስመዝግቦ ድምጽ የሰጠ መራጭ አግኝተዋል። ሌሎች ተፎካካሪዎች የቀድሞ ምክትል ፕሬዚደንት ጆ ባይደን፣ የማሳቹሴትሷ ሴኔተር ኤሊዛቤት ዋረን እና የሚኒሶታዋ ኤሚ ክሎቦቻርን ጨምሮ በዛሬው ቅድመ ምርጫ ጠቀሚ ያለ ድጋፍ ይወጣልናል ብለው ተስፋ አድርገዋል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ትናንት ማታ እዚያው ነሃምሽር ውስጥ ደጋፊዎቻቸውን ሰብስበው ባደረጉት ንግግር የዲሞክራቲክ ፓርቲው እጩዎች ላይ ሲያፌዙ አምሽተዋል። ይሆን ይሆናል የሚል ነገር እየሰማን ነው። ምክንያቱም ቅድመ ምርጫ ላይ ወደ ሌላኛው ፓርቲ የሚሻገሩ ሊኖሩ ይችላሉ ስለሚባል ብዙ ሪፐብሊካኖች ከዲሞክራቶቹ ውስጥ እጅግ ደካማ ለሆነው እጩ ድምፅ ይሰጣሉ የሚል ነገር እሰማለሁ። ይህ ስሜት የሚሰጥ ነገር ነው። መቼም አታደርጉትም። አሁን እኔን ያስቸግረኝ የባሰበት ደካማው ማንኛው ነው የሚለው ብቻ ነው። እንደሚመስለኝ ሁሉም እንዳሉ ደካሞች ናቸው። ቀደም ብለው የወጡ የህዝብ አስተያየት ግምገማዎች ኒው ሃምፕሸር ላይ በርኒ ሳንደርስ ፒት ቡቲጂጅን እየመሩ መሆናቸውን አሳይተው ነበር። አብዛኞቹ ቦታዎች ድምፅ አሰጣጡ የጀመረው አረፋፍዶ ሲሆን ውጤቱ የሚነገረው ማታ ላይ እንደሚሆን ነው የሚጠበቀው። ዲሞክራቶች በየክፍለ ግዛቶቹ በሚያካሂዷቸው ቅድመ ምርጫዎች ዋና ዓላማቸው ዶናልድ ትራምፕን ሊያሸንፍ የሚችል ብለው የሚያምኑበትን እጩ መምረጥ እንደሆነ ይናገራሉ። አመሰግናለሁ ቆንጂት፣ ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከ39 ደቂቃ ሆኗል። ሀያ ጉዳይ ለአራት ሰዓት ማለት ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ የምንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከቪኦኤ አምሃሪክ ፌስቡክ ላይፍ በተጨማሪ በአህዱ ራዲዮ 943 ላይም በቀጥታ ልታገኙን ትችላላችሁ። ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ችኦርኤን ኤምኦቢአይ ላይም አለን። ቪኦኤ ሆርኖፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ደግሞ በ19ና በ25 ሜትር ባንድ የምናደርሳችሁን ጋቢና የሚል ስርጭታችንን እንድትከታተሉም እንጋብዛለን። የስርጭቱ ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኗ ናሽዋን ካሌ በስቱዲዮ መሳሪያዎች ላይ ትገኛለች። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። ለዜናዋ ዳነች ፍሳሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ይቀጥላል ዝግጅታችን፣ አብራችሁን ቆዩ። ተከታዩ የዳያስፖራ ትረስት ፈንድ ዘገባ ይሆናል። የኢትዮጵያ ዳያስፖራ ትረስት ፈንድ ለመጨረሻ ዙር ካቀረባቸው ሀያ ሁለት እጩ ፕሮጀክቶች አምስቱን መምረጡንና ተፈራርሞ ወደ ሥራ ለመግባት ዝግጅቱን እየጨረሰ መሆኑን አስታውቋል። ስለ ተመረጡት ፕሮጀክቶች ይዘትና ስለ አጠቃላይ ሁኔታው የሕዝብ ግንኙነት ኃላፊዋ ወይዘሮ ሃና አጥናፉ ከኤደን ገረመው ጋር ተነጋግረዋል። ወይዘሮ ሃና ስለ ምርጫው ሂደት ያብራራሉ። ወደ ፕሮጀክቱ በምንገባበት ጊዜ በዋናነት ከብዙ ግምገማዎች በኋላ ወደ ሀያ ሁለት ፕሮጀክቶችን አጥቅቀን ነበረ። ሀያ ሁለቱ ፕሮጀክቶች በሙሉ መጀመሪያ የቴክኒካል ግምገማ ተደርጎላቸዋል። በኋላ ደግሞ የተቋም ብቃታቸው፣ ገንዘብ አያያዝ ግምገማቸው ተደርጓል። በተጨማሪ ደግሞ ልክ ስራ እንደጀመርን ወደ ግንቦት አካባቢ ይመስለኛል ለለጋሾቻችን በሙሉ አንድ ሰርቬ ልከን ነበረ ያ ሰርቬ ምንድን ነው፣ የምትሰጡት ገንዘብ ምን ላይ ነው እንዲውልላችሁ የምትፈልጉት ብለን ወደ ሶስት ሺህ ሰዎች መልሰውልን ነበር። ከዛ ውስጥ እንግዲህ በአብዛኛው ውሃ፣ ጤናና ትምህርት ላይ የሚል መልሰውልን ነበረ። ስለዚህ ቦርድ ያደረገው ምንድን ነው፣ የለጋሾችንም አስተያየት በመውሰድ የአማካሪውንም አስተያየት በመውሰድ በብዙ ውይይት በኋላ አምስቱን የመጀመሪያዎችን አጽድቋል። እንግዲህ በአጠቃላይ አሁን ነዚህ አምስቱን እያሳለፍናቸው ፕሮጀክት የሚተገበሩት በሁለት ዓመት ጊዜ ውስጥ ነው። በአጠቃላይ ወደ ሀምሳ ሚሊዮን የኢትዮጵያ ብር ያህል ይፈጃል። እያንዳንዳቸው አስር ሚሊዮን አካባቢ ይሆናል እየጠየቁት መጀመሪያ። አሁን አንደኛው ፕሮጀክት ያጸደቅ ነው የበላጅ አልባ ህጻናት ላይ እንደዚህ ለአደጋ ተጋላጭ የሆኑ ህጻናት ላይ በምሰራው በሚል ነው። ሌላው የጤና አጠባበቅና የአካባቢ ጽዳት በሚል አሁንም በተጨማሪ ውሃም አለው እዛ ላይ ወደ ቆሼ ተራ አካባቢ በተለምዶ በምንጠራው አካባቢ እዛ አካባቢ ነው። ሌላው ወደ አፋርና ትግራይ ክልል የትምህርት ትምህርት ኦሮሚያ ላይ ያለን የትምህርት ጥራትንም አብሮ ሰራለሁ በሚል ያቀረበው። ሌላው ልዩ ፍላጎት ያላቸው ህጻናቶች ላይ እነሱንም ወደ ሰሜን ሸዋ አካባቢ በተለያዩ ሴክተሮች ለማድረግ ሞክረናል። ግን አሁንም የለጋሾቻችንን ሀሳብ በተከተለ መልኩ ውሃ፣ ጤናና ትምህርት ላይ ለማተኮር ሞክረናል። የመጀመሪያው ፈንድ ላይ ዲያስፖራ ያዋጣው ወደ ስድስት ሚሊዮን የሚሆን የአሜሪካ ዶላር አለ። በአማካሪ ቡድን የቀረበልን መመሪያ መመሪያና ሪፖርት መሰረት ግን አንዳንዶቹ ማሟላት ያለባቸው ነገሮች አሉ። ይሄ ጎላን፣ ይሄ ሟላን ስላሉ ያን ነገር ካሟላን በኋላ ነው ወደ መግባባት ሰነድ የምንሄደውን አምስቱ ያሟሉትን አሁን ያዋጣ ነው። የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ የሆኑት ወይዘሮ ሀና አጥናፉ ዲያስፖራ ትረስት ፈንዱ የመረጣቸው አምስት ፕሮጀክቶች የተሰጣቸውን የመግባቢያ ሰነድ ላይ እንደተስማሙ ወደ ስራ እንደሚገባም አስታውቀዋል። አሁን እንግዲህ ቀጥታ በዚህ ጊዜ ማለት ያስቸግረናል። ለምን እኛ ድራፍት ያደረግነው የመግባቢያ ሰነድ ነበረ ያንን ከናቸው ከእነሱ የምንመካከርበት እንነጋገርበት ብለዋል ሁለቱ ከዛ ውስጥ ፈቃደኞች ነበሩ ሶስቱ ግን የለም ትንሽ መነጋገር ያለብን ነገር አለ ብለው ወስደውታል ስለዚህ የእነሱን እንዳወቅን የሚቀጥለው ሳምንት ቦርዱ ሲሰበሰብ የሚወሰነ የሆነው መቼ ወደ ስራው እንደሚገባ ግን ምንም ከዚህ በኋላ የሚያግደንና የሚያቆየን ነገር የለም ጊዜና መግቢያቢያ ሰነዱን የመጀመሪያውን ፌዝ ሁለተኛው ፌዝ ሶስተኛው ፌዝ እያለን ለስራ መግቢያ ማለት ነው የተወሰነውን ከሰሩ በኋላ ደግሞ እያሳዩ ስራቸውን እርግጠኛ ከሆንም በኋላ ነው ሁለተኛውን ኢንስቶልመንት ወይም ደግሞ ሁለተኛውን ክፍያ የምንመጥናቸው ማለት ነው። ከስር ከስር ግን ለጋሾቻችን በሙሉ የምናቀርብ ነው የሚሆነው። ወይዘሮ ሀና በተለያዩ ወቅቶች አገር ውስጥ ፖለቲካዊ ችግሮችና ቀውሶች ሲያጋጥሙ ገንዘብ የሚያዋጣው የዲያስፖራው ማህበረሰብ ቁጣውን መዋጮ በማቆም እንደሚያሳይ ገልጸው፣ ይሁንና ዲያስፖራ ትረስፈንዱ መንግስታዊ ያልሆነ ግብረሰናዊ ድርጅት በመሆኑ ህብረተሰቡ መንግስትን ሳይሆን ችግረኛው ኢትዮጵያዊ ላይ ትኩረት እንዲያደርግ አሳስበዋል። የኢትዮጵያ ዲያስፖራ ትረስፈንድ ራሱን የቻለ ገለልተኛ የሆነ ጂዮ ነው። ኢትዮጵያ ላይ አገራችን ላይ አንድ ነገር ኮሽ ባለ ቁጥር ዲያስፖራው የለም ገንዘባቸው ሰዎች ላምጡኛ ለዚህ መንግስት አንበዳም ይላሉ፣ የለም እያለን በተለይ በጣም የለጋሾቻችንን ጥያቄ መልስ የሚሰጡ በበጎ ፈቃ የዋሉ ብዙ በጎ ፈቃደኞች አሉ። እነሱ ሌት ተቀን ነው ስልክ ነው የሚመልሱት፣ በኢሜይል መልስ የሚሰጡት እና የለም እኛ ከመንግስት ጋር ምንም ግንኙነት የለንም። ምስኪኑ እንደ ሀውን ነው እየረዳን ያለ ነው። የተጎዳውን ሕፃን ነው መድኃኒት እየሰጠን ያለ ነው። እና በምንም ከመንግስት ጋር አይገናኝም ስንል ብዙዎቹ ይመለሳሉ። የለም ብለው አምረረው ደግሞ ገንዘባቸውን ያስመለሱ አሉ። ያ በሚሆንበት ጊዜ ሰፊ ስራ ነው የሚጠይቀው። ልክ የሆነ ነገር ሀገር ውስጥ በሚሆንበት ጊዜ በቀጥታ እኛን ይነካል። ባየነው ትሬንድ መሰረት ስልኩ በጣም ይጨምራል፣ ኢሜይሉ በጣም ይጨምራል። እና የለም ልዩነታችንን እየገለጽን ነው እናያለ ነው። አሁንም ምንም ከመንግስት ጋር የሚያገናኘን ነገር የለም። መንግስትም በቀጥታ ገብቶ ይሄን አድርጉ፣ ይሄን አታርጉ የሚለን ነገር የለም። ያን ለብቻው አድረስ ማድረግ ይገባዋል። የእኛ ግን የዲያስፖራ ትረስት ፈንድ ቀጥታ ከችግሩ ጋር ከምስኪኑ ከድሀው ውሀ ከማይጠጣው ትምህርት ቤት ከማይሄደው እህል ከማይበላው ሰው ጋር መድኃኒት ካጣው ሰው ጋር ስለሆነ በየትኛውም መንግስት ቢሆን ይሄ ሰው እየተጎዳ ነው ያለው። ስለዚህ ያንን ልጅ እንድረስለት በሚል እናስረዳለን። ከዚህ በኋላ ግን ወደ ፈንድ ወደ ስራው እየገባን ስለሆነ የበለጠ እርዳታቸውን እንሻለን። የኢትዮጵያ ዲያስፖራ ትረስት ፈንድ ቀሪዎቹን አስራ ሰባት ፕሮጀክቶችም በገለልተኛ ገምጋሚ የታየባቸውን ጉለቶች እስካሟሉ ድረስ እያየ ወደ ስራ እንደሚያስገባም ወይዘሮ ሀና አጥናፉ አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አመሰግናለሁ ኤደን። ወደ ተከታዩ የምሽቱ ዘገባ እናልፋለን። ንግድና ምጣኔ ሀብት። ቲዩተር ኢትዮጵያ ከሰባተኛ እስከ አስራ ሁለተኛ ክፍል ለሚማሩ ተማሪዎች የሚሆኑ አጋዥ የቪዲዮ ማስተማሪያዎችን የሚያቀርብ ድርጅት ነው። መነሻ ሐሳቡን ኻን አካዳሚ ከሚባለው የአሜሪካ ኩባንያ የተዋሰው ትዊተር ኢትዮጵያ ለተለያዩ ትምህርቶች የሚሆኑትን ማስተማሪያዎች በኢንተርኔት ለገበያ አቅርቧል። ድርጅቱ ደጋፊ ካገኘ ትምህርት በቅጡ ላልደረሰባቸው የኢትዮጵያ ክፍሎች አጋዥ ማስተማሪያዎቹን ለማዳረስ እቅድ እንዳለው ለአሜሪካ ድምፅ ገልጿል። ሀብታሙ ስዩም አጭር ዘገባ አለው። እኔና የድሜ ኩዮቼ የተማርነው እንዴት ነበረ? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለውጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። በዚህ ማሳያ እንዲሆነኝ ስለ አንድ የኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት ነግራችኋለሁ። አይቱቶር ኢትዮጵያ ይባላል ስሙ። ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የሰባተኛና ስምንተኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካትቱ በጥቂቱ እንቃኛለን። አብራችሁን ቆዩ። ኢትዮጵያ ውስጥ ያለውን ከረንትሊ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው ከሰባተኛ ክፍል እስከ አስራ ሁለተኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም፣ የኢትዮጵያን መምህራን፣ የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ በአኒሜሽን በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ አስራ ሁለተኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ። ያንን ቪዲዮዎች እነዚያን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ ታብሌታቸው ላይ ቤታቸው ኢንተርኔት ካላቸው በዌብሳይት ኮምፒውተር ካላቸው በኮምፒውተር ይህንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ሞ ያለው መንበሩ በቀለን የሰማችሁት፣ የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሰረተው አይቱቶር መርሃ ግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቅም። ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት። መምህራኖች አሉ፣ ሌላም መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ፣ አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ። ያንን ስክሪፕት እየጻፈ እያጠፋ ባ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክአውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል ። እሱ የሠራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደረጉታል። ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ ይሄ ፋይንቲዩን የሚደረጉ ነገሮችን ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጽሐፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቀዋለህ ኢትዮጵያ ውስጥ ያለውን ነገር የላብራቶሪ ኢኩይፕመንት ማስመጣት ትልቅ ትልቅ ፕሮብሌም ነው አይደለም? በግል ኢኒሽቲቭ ኢቭን መንግስት ትምህርት ቤቶች ላይም እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች፣ የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች በሙሉ ያለቀ ነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት ወደ ሞባይል አፕሊኬሽን ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ኦር ቴክኒካል ቲም አለ። አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጽሐፍትና ማብራሪያዎች ዋጋቸውን ቃኘት ቃኘት አድርጌ አለሁ አርባ ዘጠኝ ብር፣ መቶ አርባ ሰባት ብር እስከ መቶ ዘጠና ስድስት ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የይለፍ ቁልፍ አማካኝነት ወደ ድረገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤያለሁ። አንዳንዶቹ ትምህርቶች እስከ አርባ ሺህ የሚጠጉ ሰዎች እንደገዛቸው፣ በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በየነመረቡ ላይ እንዳዩቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መስራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው። ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በደንብ የሚገኘው። የኢንተርኔት ያለበትም ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም፣ እንትም ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰሪ በኋላ ደግሞ ይዤ ብወጣ ኮፒ ይደረጋል የሚል ስራቻ አለ። እነዚህ ነገሮች ናቸው እስካሁን ያቆዩት እና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው ረጅም ጊዜ የሰራ ነው እና አሁን ቴክኖሎጂ ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን አሁን ባለንበት ሁኔታ ላይ ወደ እኛ ሀገር ስንመጣ ደግሞ መጽሐፎቻችን ብቻ ናቸው ሪፈረንሶቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛትማች እናቀዋለን። ኢንተርኔቱ ችግር አለ፣ ኮፒራይቱ ችግር። ሰርቶ ሳይተኛ አይታደርም እና ስራውን ጀመርነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲውስ ያደረግነው። የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ መቀድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀመሩም ማጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በህልማቸው የሚያመን ሁሉ እንዲያግዛቸው ግብዣ ያቀርባል። ትምህርት ላይ መስራት ማለት እውነት ለመናገር ሀገር ላይ መስራት ማለት ነው እና ይህ ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከሀምሳ ሶስት ደቂቃ ነው። አሁን አርዕስተ ዜና፣ በዚያውም አጠቃለያውን አዳነች ታሰማናለች። የሱዳን የሽግግር መንግስት የቀድሞውን የሀገሪቱ ፕሬዚደንት ዑመር አልበሽርን ለዓለም አቀፍ የወንጀል ችሎት ለማስረከብ ተስማምቷል። ዛሬ ስለ ውሳኔው ወሬ የተሰማው የሱዳን መንግስትና የዳርፉር ክልል አማጽያን በደቡብ ሱዳን መዲና ተገናኝተው ከተነጋገሩ በኋላ ነው ተብሏል። ሱዳን ውስጥ በመዋጋት ላይ ያሉት ወገኖች ሁሉ ሙሉ የሰላም ስምምነት እስከሚያደርጉበት ጊዜ ድረስ ግን ለዓለም አቀፍ ችሎት የማስረከቡ ስምምነት ተግባራዊ እንደማይሆን ትጉዱ ጠቁመዋል። የሰላሙ ስምምነት በቀጣዮቹ ጥቂት ሳምንታት ውስጥ ይጠናቀቃል ተብሎ እንደሚጠበቅ አክለው ገልጸዋል። ፊሊፒንስ ከዩናይትድ ስቴትስ ጋር ካደረገችው አብይ የጸጥታ ስምምነት እየወጣች መሆኗን ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስትር ቴዎዶሮ ሎኪሲን የጎብኚ ኃይሎች የተባለው ስምምነት እንዲቋረጥ የሚያስታውቅ መልእክት ማኒላ ላለው የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ መላካቸውን ትላንት በትዊተር ገልጸዋል። ይህን ያደረጉትም የፊሊፒንስ ፕሬዚደንት ሮድሪጎ ዱቶርቴ ባስተላለፉት ትዕዛዝ መሰረት ነው ብለዋል። እንደ አውሮፓ አቆጣጠር በ998 ዓ.ም የተፈረመው የጎብኚ ኃይሎች ስምምነት በአካባቢው ወታደራዊ ልምምድ ለማድረግና የሰብአዊ ተልእኮ ስራን ለማንቀሳቀስ ሲባል የዩናይትድ ስቴትስ ወታደራዊ ኃይሎች በፊሊፒንስ ግዛት እንዲሰፍሩ ይፈቅዳል። አሜሪካ የብሔራዊ ፖሊሲ ኃላፊ የነበሩት ሴነተር ሮናልዶ ዴላሮሳ ቪዛን ከሰረዘች በኋላ በአጠቃላይም ከአራት ዓመታት በፊት ዱቶርቴ ስልጣን ከያዙበት ጊዜ አንስቶ ስምምነቱን ለማቋረጥ ሲዝቱ ቆይተዋል። ቻይና ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት አንድ ሺህ በደፈነበት በሆነ ወቅት በሽታው በተዛመተበት በማዕከላዊ ቻይና በሚገኘው ሁባይ ክፍለ ግዛት የነበሩት ሁለት ከፍተኛ የጤና ጥበቃ ባለሥልጣኖች ከቦታቸው እንዲነሱ መደረጉ ታውቋል። የቻይና መንግሥት ሚዲያ ዛሬ በዘገበው መሠረት በሁባይ ክፍለ ሀገር የጤና ኮሚሽን የኮሚኒስት ፓርቲ ኃላፊ ዣን ጂን እና የኮሚሽኑ ዳይሬክተር ሉ ይንግዚ ከስራቸው ተባረዋል። አመሰግናለሁ አዳነች ለአርእስተ ዜናው። ክቡራትና ክቡራን አድማጮች አንድ አራት ደቂቃ ይቀረናል። እስከ ዝግጅታችን ፍጻሜ ድረስ አንዳንድ ዋና ዋና የዕለቱ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 32 ብር ከ13 ሳንቲም ተመንዝሯል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ነገ አዲስ አበባ ከፊል ደመናማ እንደምትሆን ተንብዋል። ከፍተኛ ሙቀቷ 26፣ ዝቅተኛው 12 ዲግሪ ሴልሽስ ነው። በኢትዮጵያ ዝቅተኛው የደብረ ብርሃኑ ዝቅተኛ አራት ዲግሪ ሴልሽስ ሲሆን ከፍተኛው ደግሞ የጋምቤላው ከፍተኛ 38 ዲግሪ ሴልሺየስ ነው። ካሳ ኃይሉ ወይም መይሳው ካሳ ቴዎድሮስ ዳግማዊ ተብለው ዛሬ የዛሬ 165 ዓመት ዘውድ ደፉ። ከ13 ዓመታት በኋላ መቅደላ ላይ እስከወደቁም አጼ ቴዎድሮስ በንግሥና ቆዩ። ልክ የዛሬ ሀያ ግልጽ ይቅርታ። ልክ የዛሬ 38 ዓመት ኔልሰን ማንዴላ ከ27 ዓመታት እስራት ተለቀቁ። በ1839 ዓ ም ደግሞ ቶማስ ኤዲሰን ተወለዱ። 173 ዓመት ሆነው በ84 ዓመት ዕድሜያቸው በስኳር ምክንያት ሞቱ። አምፖልን የፈጠሩ የኤሌክትሪክ ኃይል ኢንዱስትሪን የጀመሩ የሙዚቃ ማጫወቻ መሳሪያን የፈጠሩ የሰውን ልጅ ሕይወት ወደ አዲስ ምዕራፍ ያሸጋገሩ ሰው ነበሩ። ቶማስ ኤዲሰን። ተዋናይት ጄኒፈር አኒስተን ዛሬ በሐምሳ ሐምሳ አንድ ዓመት ሆናት። ነገ ደግሞ አብርሃም ሊንከን እና ቻርልስ ዳርዊን የተወለዱበት ቀን ነው። ኔልሰን ማንዴላ እንዲህ አሉ። የሕይወት ታላቁ ስኬት አለመውደቅ አይደለም ወይም አልወድቅም እያሉ በሐሰት በውሸት መኖር አይደለም። ታላቁ ጥበብ ግን መነሳት መቻል ነው። ልብ በሉ ዛሬ ከእስር የተለቀቁበት ቀን ነው። አንዳንድ ተጠቃሽ አባባሎች ከአንዳንድ ጠቅላላ እውቀቶች ደግሞ ቲሸርት የተሰራው የሸሚዙን የተበጠሰ አዝራር መልሶ ለመጠቀም እውቀት ለሌለው ገልቱ ወንድ እንደነበረ አንድ ቦታ ላይ አንብቤ ያለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ይቀረዋል። ዊትኒ ሂውስተንን ነው የሰማችሁ ያላችሁት። የዛሬ ስምንት ዓመት ዛሬ ነው የሞተችው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲሰሯ ብርሃን ኃይሉ ከዚህ ከስቱዲዮ እኔም ሶሎሞን አባተነን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እስከ ፍጻሜው ከዊትኒ ሂውስተን አልዌይስ አይ ላቭ ዩ ጋር እንተዋችሁ። You need